i ገዢው ኢህአደግና ዐሥራ ስድስት ተቃዋሚ ፓርቲዎች በአጀንዳ ነጥቦች ላይ የሚያደርጉትን ውይይት ቀጥለዋል። ኢህአደግ ጸረ ሽብር ህጉን ጨምሮ በተለያዩ አዋጆች ላይ ለመነጋገር ተስማምቷል። በፖለቲካና በህሊና እስረኞች ጉዳይ ላይ ግን እንደማይደራደር ግልጽ አድርጓል። የፖለቲካና የህሊና እስረኞች የሉም ብለዋል የኢህአደግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ። ተቃዋሚዎች ግን የፖለቲካና የህሊና እስረኞች አሉ ሲሉ ይከራከራሉ። እስክንድር ፍሬው ተከታዩን ዘገባ ልኮል የዛሬው የቅድመ ድርድር ውይይት ገዢው ፓርቲ ኢህአዴግ ተጨምቀው በቀረቡት 13 አጀንዳዎች ላይ አቋሙን ይፋ ያደረገበት ነው። በዚህም መሰረት የጸረ ሽብር ህጉን ጨምሮ ተቃዋሚዎች ባቀረቧቸው ልዩ ልዩ አዋጆች ላይ ለመደራደር ተስማምቷል። የመገናኛ ብዙሀንና የመረጃ ነጻነት አዋጅ፣ የበጎ አድራጎትና ሲቪክ ማህበራት አዋጅ የመሳሰሉት በዚህ የድርድር አጀንዳ ስር ከተካተቱት መካከል ናቸው። የፖለቲካና የህሊና እስረኞችን የተመለከተውና በተራ ቁጥር አራት የሰፈረው አጀንዳም ዛሬ ምላሽ ከተሰጠባቸው ከመሆናቸው መካከል ይጠቀሳል። የፖለቲካና የህሊና አስረኞች ጉዳይ ድርድር እንዲደረግበት የጠየቁት ከኢህአዴግ በስተቀር አስራስድስቱም ተቃዋሚ ፓርቲዎች ናቸው። ኢህአዴግ ግን በዚህ ርዕስ ላይ መደራደር እንደማይቻል አስታውቋል። በኢትዮጵያ የህሊናና የፖለቲካ እስረኞች የሉም ሲሉ ነው የኢህአዴግ ዋነኛ ተደራዳሪና የፓርቲው ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ያስረዱት። በዚህ ሀሳብ ያልተስማሙት ተቃዋሚዎች የየራሳቸውን መከራከሪያ አቅርበዋል። እነዚህ አንዱ የኢትዮጵያ የፍትህና ዲሞክራሲያዊ አንድነት ግንባር ኢፍድአግ ሊቀመንበር አቶ ገረሱ ገሳ ናቸው። የፖለቲካ ታጋዮች፣ የሰብአዊ መብት ተሟጓቾችና ታጋዮች፣ የዴሞክራሲ ታጋዮች፣ ህዝባዊ አመለካከት ያላቸው ጸሐፊዎች፣ ስርዓቱን የነቀፉ፣ በስርዓቱ ላይ የጻፉ፣ የስርዓቱን እንከኖችና ጉድለቶችን ለአደባባይ ያበቁ የታሰሩ አሉ። እነዚህ ደግሞ እንዲታሰሩ ያደረጓቸው በአጀንዳ ቁጥር ሁለት የተያዙ ህጎች ናቸው። በህግ መሰረት ታስረዋል ከተባሉም በእነዚህ ህጎች መሰረት ነው የታሰሩት። ስለዚህ እነዚህ ህጎችን ለድርድር አቅርበን በእነዚህ ህጎች ላይ መደራደር አስፈላጊነቱን ካመንን በእነዚህ ህጎች መሰረት ተከሰው ተፈርዶባቸው የታሰሩ ወገኖችን ጉዳይ መደራደር ያስፈልገናል። ምክንያቱም ያሳሰሯቸው ህጎችም ለድርድር እየቀረቡ ነውና በእነዚህ ህጎች ደግሞ የታሰሩት አመለካከትና እምነት የፖለቲካም የህልና እስረኞች ናቸው ብለን እናምናለን። ስለዚህ ገዢው ፓርቲ ይሄን አጀንዳ ተቀብሎ ፓርቲዎች ወደፊት በሚያቀርቡት ዝርዝር ሀሳብ መሰረት እንዲደራደር እንጠይቃለን። የገዳ ስርዓት አራማጭ ፓርቲ ሊቀመንበር አቶ ሮበሌ ታደሰም ተመሳሳይ ሀሳብ አንጸባርቀዋል። ተራ ቁጥር አረት ላይ የህልና እና የፖለቲካ እስረኞችን እንቀበልም የተባለው ነገር ወሳኙ እሱ ነው። ስለዚህ በነፃነት የማልት ፓርቲ ሲስቴሙም እንዲሰራ ከተፈለገ ፖለቲካዊ እስረኞችን በፖለቲካ ሰበብ ታሰሩትን ቢፈቱና ለፖለቲካ ፓርቲ መሪዎች ኢሙኒቲ የሚሰጥበትም ለድርድር ቢቀርብ ጥሩ የሚል ነው እና እንደዛ ካልሆነ ዶክተር መረራ እና በቀለ ገርባ በምን ምክንያት ነው ታሰሩት? ወንጀል ሰርቶ ነው? ሰርቆ ነው? በፖለቲካ እስረኛ ብለን ነው የምንገምጠው እኛ። ማለት ከተቃዋሚዎቹ ለተነሱ ሀሳቦች ምላሽ የሰጡት የኢህአዴግ ዋነኛ ተደራዳሪ ና የፓርቲው ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የፖለቲካ ና የህሊና እስረኞቹን በተመለከተ የዲሞክራሲ ትልቁ ፒላር የህግ የበላይነት ነው። የተጠቀሱ የፖለቲካ መሪዎች በግለሰብ ደረጃ የታሰሩ ካሉ የተላለፉት ህግ ስላለን፣ ለምሳሌ ጸረ ሽብር ህጉ በሽብር ተግባር ላይ መሰማራት የሽብር ተግባርን ማበረታታት የሽብር ተግባር ላይ የተሰማሩ ነገሮችን ማገዝ፣ ማስተባበር ስህተት ነው፣ ክልክል ነው፣ ያስቀጣል ካለ የፖለቲካ መሪ የሆነ ሰው መጀመሪያ የህጉን አክብሮ ሲያበቃ መቀየር እንኳን ካለበት ህጉ እንዲቀየር ነው እንጂ የሚሰራው ምን አለ ማን አለብኝነት አለ ብሎ ህጉን ከጣሰ በኋላ የፖለቲከኛ ነው ከሚባላችል ወንጀለኛ ማናችንም የማመን አለብን። ህጉን እንዲሻሻል ይታገላለሁ እንጂ ህጉን አልጥስም። ህጉን የጣስ ቀን ፖለቲከኛ አይደለሁም። ቤልላ እስረኛም የፖለቲካ እስረኛም አይደለሁም፣ የህግ እስረኛ ነኝ። ምክንያቱም የወጣ ህግ ስለጣስ ይሄ ነው መባል ያለበት እንጂ የፖለቲካ ፓርቲ መሪ ስለሆነ፣ ጋዜጠኛ ስለሆነ፣ ሌላ ሰው ስለሆነ አይደለም። ማንም ሰው ከህግ በላይ አይደለም። ሁላችንም ከህግ በታችንን ህግን አክብረን ነው የምንሰራው። ስለዚህ ህግ የጣሰ ሰው ነው የተጠየቀው። ለዚህ ነው የፖለቲካ እስረኛ የለንም፣ በዚህ ማብራሪያ ያደረኩት። ተቃዋሚዎች ኢህአዴግ ይሄንን የድርድር አጀንዳ መቀበል እንዳለበት ጠይቀዋል። የኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ወንዶሰን ተሾመ ከእነዚህ መካከል ናቸው። እዚህ ሀገር የፖለቲከኛ እስረኛ የለም ብሎ በድፍረት የሚናገር የመንግስት ተወካይ ነው ያየወጣው። እንዴት ነው የሌለው? አጣና ቀምሰናል። የራሴ የፖለቲካ እስረኛ ነበር በሀያ ሶስት አመት ውስጥ ድፍረት ነው። ከአስራ ዘጠኝ ሰማንያ ሶስት ውስጥ በኋላ ኢትዮጵያ ውስጥ የፖለቲከኛና የህሊና እስረኛ የለም ብሎ ማለት ዓለምን መካድ ነው። ይሄን ልዩነት እናቀርባል። በዚህ ልዩነት ሲያስ ላይ መነጋገር እንፈልጋለን። ቅድም በጣም እንደደነገጥኩት ኢህአዴግ ለድርድር ያልመጣን ይመስል። የኢህአዴግ ዋነኛ ተደራዳሪ አቶ ሸፈራው ሽጉጤ በሰጡት ተጨማሪ ምላሽ ቀደም ሲል የሰጡትን ማብራሪያ አጠናክረዋል። አሁን የደባ ሰው ያሉትን በተመለከተ ህግ ከጣሱ ዛሬ የሚታሰራሉ። እርስዎም እኔም ዛሬ አይደረግ ያለውን ህግ ከጣስን እርስዎም፣ እኔም ከህግ በታች ነን እንታሰራለን። ህጉን ማመን አለማመን ሌላ ጉዳይ ነው። ህጉ ግን ህግ በማውጣት ስልጣን ያለው አካል ያወጣው ህግ ከሆነ ማክበር እንዲቀየር ከምቃወመው ከሆነ በህጋዊና በሰላማዊ መንገድ መታገል እንጂ ከጣስኩ እንደፈለግኩ ሆናለሁ ከተባለ ዲሞክራሲ የሚባል ነገር የለም። እናንተና እኛን እዚህ የሚያሰባስበን ማዕከላዊ ነጥብ የለም። ኢህአዴግ በዛሬው ውሎ ተጨምቀው ከቀረቡት 13 አጀንዳዎች መካከል የተወሰኑትን ተቀብለዋል። ሌሎች ለውይይት ወይም ለክርክር የሚቀርቡ መሆናቸውን አስረድቷል። አንዳንዶቹን ደግሞ ከተስተካከሉ እንደሚቀበላቸው አመልክቷል። የፊታችን ቅዳሜ በተያያዘው ቀጠሮ የመጨረሻ ማሳረጊያ እንደሚበጅም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ